የአፍሪካ ሕብረት ጉባኤ በዚህ ወቅት የሕብረቱ ዋና መቀመጫ በሆነችው አዲስ አበባ በአካል እንዲካሄድ መወሰኑ ከንግድና ምጣኔ ሀብት ጥቅም ባለፈ ዲፕሎማሲያዊና ፖለቲካዊ አንደምታ እንዳለው ተገለጸ። ጉባኤው በኢትዮጵያ መካሄዱ የሀገሪቱን ሰላም ማሳያ እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምጽ ገልጸዋል። በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት ዶክተር መሰንበት አሰፋ ደግሞ በዚህ ጊዜም ቢሆን ጉባኤው አዲስ አበባ ውስጥ በአካል እንዲደረግ መወሰኑ የአፍሪካ መሪዎች ከሌሎች መሪዎች በተለየ የኢትዮጵያን ሁኔታ መረዳታቸውን የሚያሳይ ነው ብለዋል። ኬኔዲ አባተ ዝርዝራለው ከኮቪድ-19 ወረርሽኝ በኋላ የአፍሪካ ህብረት ጉባኤ መደበኛ ስብሰባ ለመጀመሪያ ጊዜ በአካል በመገናኘት በአዲስ አበባ እንዲካሄድ መሪዎች መወሰናቸው ተገልጿል። ስብሰባው በአዲስ አበባ እንዲካሄድ የአህጉሪቱ መሪዎች ያሳለፉትን ውሳኔ በማድነቅ መግለጫ ያወጡት ጠቅላይ ሚኒስትር አብይ አህመድ የኮቪድ-19ን መስፋፋትና ወቅታዊውን የጸጥታ ሁኔታ እንደ ምክንያት በማንሳት የአፍሪካ ህብረት ጉባኤ በአዲስ አበባ እንዳይካሄድ እንቅስቃሴ ሲያደርጉ የቆዩ አካላት እንደነበሩ ጠቅሰዋል። ጉባኤው በአዲስ አበባ ዘገባ መካሄዱ የሚኖረውን ትርጉም የተገነዘቡና ኢትዮጵያ በአፍሪካ ጉዳዮች ላይ ያላትን ጠንካራ አቋም ለአፍሪካ ህብረት እውን መሆን ያበረከተችውን አስተዋጽኦና የአፍሪካ ጉዳዮች በአፍሪካውያን እንዲታዩ ላላት የጸና መርህ ከፍ ያለ ዋጋ የሰጡ ያሏቸው የአፍሪካ መሪዎች ጉባኤው በአዲስ አበባ መካሄዱን መርጠዋል ሲሉም ገልጸዋል። በዚህም ኢትዮጵያ ደስ ተሰኝታለች ነው ያሉት ጠቅላይ ሚኒስትር አብይ ባወጡት መግለጫ ትናንት ምሽት ለኢትዮጵያ ዲያስፖራ አባላት በተደረገ የእራት ግብዣ ላይ ተገኝተው የሰሞኑን የእስረኞች ሰዎች መፈታት በተመለከተ ባደረጉት ንግግር ደግሞ ጉባኤው በአዲስ አበባ እንዲካሄድ የተላለፈው ውሳኔ ከዚሁ የእስረኞች መፈታት ጋር ግንኙነት እንዳለው አመልክተዋል። እስረኛ ስንፈታ ቀድሞ የጮኸው እኮ የተፈታለት አካል ነው። ይህን ታውቃላችሁ። ቀድሞ የጮኸው የተፈታለት አካል ነው። ምክንያቱም እስረኛ ባንፈታ ኖሮ እናንተም እግረ ደረቅፈው ነበር። የኤዩ ሳሚት ቢያንስ ይሰረዝ ነበር እግር እርጥብ በሆናችሁ ሆናችሁ አገራችሁ መጣችሁ። የዘንድሮ ኤዩ ሳሚት አፍተር ቱ ዊክስ የሚካሄደው ፊዚካሊ እዚህ እንዲደረግ የተወሰነበት ዋናው ምክንያት ኢትዮጵያ በሚባለው ልክ አይደለችም፣ በብዙ ሺህ የሚቆጠር ዲያስፖራ ሄደው በሰላም እየተዝናና ነው ያለው፣ እስረኛ እየተፈታ ነው ያለው፣ ተስፋ ያለው ሀገር ነው የሚል ነገር ስለፈጠረ ነው የኤዩ ሳሚት እንዲደረግ የተወሰነው። ቀላል ፈተና ግን አልነበረም። ጉባኤው በዚህ ወቅት በአዲስ አበባ እንዲካሄድ የተላለፈውን ውሳኔ በተመለከተ ለአሜሪካ ድምጽ አስተያየታቸውን የሰጡት በአዲስ አበባ ዩኒቨርሲቲ የሕግ መምህር የሆኑት ዶክተር መሰንበት አሰፋ ውሳኔው የአፍሪካ መሪዎች ኢትዮጵያን የተሻለ መረዳታቸውን እንደሚያመለክት ገልጸዋል። መስለኝ አንደኛ የሚዲያ ሪፖርቲንጉም የሁሉ ነገር ባይዘወይ የአንድን ሀገር ወቅታዊ ሁኔታን በእውነታው ለማወቅ የሚያስረዳ ነገር አይደለም። መደበኛ ሚዲያ የምንለው በዓለም አቀፍ የዲፕሎማሲ ሰርክል ወይም ደግሞ ማዕቀፍ ውስጥ ያሉ ሰዎችን ግንዛቤ ስናይ በጣም የተሳሳተ ነው። ስለ ኢትዮጵያ አሁን ያለው የፖለቲካ የጸጥታ ሁኔታ በተመለከተ አንዱ የአፍሪካ መሪዎች የተሻለ ግንዛቤ ያላቸው ብዬ አስባለሁ ኢትዮጵያ ውስጥ ስላለው ሁኔታ ኛና ና እኔ በጣም ሲግኒፊካንት ወይም ደግሞ ትልቅ አንደምታ አለው ብዬ ማስበው ኢትዮጵያ የፓን አፍሪካንዝም የቅኝ ግዛትን ነጻነት ነጸብራቅ ናት። ይሄም ማንም የሚክደው ሀቅ አይደለም። ስለዚህ የስብሰባው እዚህ መካሄድ ኢትዮጵያ የፓን አፍሪካንዝም ሴንተር ናት፣ መሰረት ናት። ስለዚህ የኢትዮጵያንም ሰፖርት የማድረግ ነው፣ ችግሮች ቢኖር አጋርነትን የማሳይ መንፈስ ያለው ነገር ውሳኔ ይመስለኛል። ስለዚህ ይሄ ትልቅ ይሄን ደግሞ ጉባኤው በአዲስ አበባ መካሄዱ የሚኖረውን ጠቀሜታም ዶክተር መሰንበት አብራርተዋል። የአፍሪካ ሕብረት የመሪዎቹን ጉባኤ ወስኖ አዲስ አበባ ውስጥ እንዲደረግ ማድረጉ አይ ቲንክ ትልቅ ከምናገኘው ኢሚዲየት የሆነ የኢኮኖሚ እና የሆስፒታሊቲ ሌሎች አይነት ጥቅሞች በተጨማሪ ትልቁ ነገር የዲፕሎማሲ የፖለቲካ ጥቅም አለው ብዬ አስባለሁ። ሀገሪቱ ያው በአሁን በሰሜኑ በሀገራችን ክፍል ባለው የተለሳ ችግር ምክንያት መደበኛ የውጭ ሀገር ሚዲያዎችም ስለ ኢትዮጵያ ሪፖርት የሚያደርጉበት ኢሜጅ በጣም የተሳሳተ ነው። ኦፍኮርስ ችግሮች እንዳሉ ይታወቃል። ግን ደግሞ መልካም አጋጣሚዎችም ኢትዮጵያ ውስጥ እንዳሉ ብዙ ሰዎች እናምናለን። ይሄ የአፍሪካ የመሪዎች ጉባኤን በዚህ ባለንበት ሁኔታ አዲስ አበባ ሲደረግ የሀገሪቱንም ሰብል የሆነ ሰላም ያለው የጸጥታ መዋቅሩ ደግሞ በአስተማማኝ ሁኔታ እንደዚህ አይነት ትልልቅ መድረኮችን የሚያካሂድ ኮንፊደንስ፣ የኢንፍራስትራክቸሩን ብቃት፣ የሴኪሪቲ ስትራክቸሩን ብቃት የሚያስመሰክር ይመስለኛል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በሰጡን አስተያየት ደግሞ ይህም ብለዋል። ብዙዎቹ አገሮች የኮሮናን ምክንያት አድርገው ቨርቹዋል ለማድረግ ነበረ። ያው ቨርቹዋል የተባለው ነገር ቀርቶ ቪዝት ያለው ነ እዚሁ ከተማ ኢንዱስትሪውን ይደግፈዋል። ለኢሜጅን ጥሩ ነው። ብዙ በሮች ይመጣሉ። አገር ሰላም መሆኑንም በደንብ ያሳያል። የአፍሪካ ህብረት ጉባኤ የመሪዎች ስብሰባ ወትሮውን በዓመት ሁለት ጊዜ የሚካሄድ ሲሆን ከእነዚህም አንዱ በዓመቱ አጋማሽ በመደበኛነት በአዲስ አበባ በሚገኘው የህብረቱ አዳራሽ የሚካሄድ መሆኑ ይታወቃል። ይሁን እንጂ ላለፉት ሶስት ዓመታት በኮቪድ ወረርሽኝ ምክንያት ጉባኤው በበይነ መረብ ነበር ሲካሄድ የቆየው። የአሁኑ ሰላሳ አምስተኛው የአፍሪካ ህብረት ጉባኤ እንዲሁም አርባኛው የስራ አስፈጻሚዎች ምክር ቤት መደበኛ ስብሰባ ታዲያ ከጥር ሀያ አምስት እስከ ሀያ ዘጠኝ በአዲስ አበባ በአካል እንዲካሄድ ተወስኗል። Le Amerika Dent Kennedy Abate, Addis Ababa Bang.